pronunciation drills. لا لما لبس لبس لج لمن علبس ملبس ملكم ملمن مالكس على كمل بولا لول شول كال كيل

نطارة، رصاص، نكر، مسمر، ومبر، مموكر، منور، عررة، سَرَّع Substitution drills. In here, the Tinnish. In here, tinnishning. Lick. In here, Rook. እኔ ሩቅ ነኝ። ጥሩ። እኔ ጥሩ ነኝ። ቅርብ። እኔ ቅርብ ነኝ። አንተ ሰው ነህ። ኢትዮጵያዊ። አንተ ኢትዮጵያዊ ነህ። ደህና አንተ ደህና ነህ። አሜሪካዊ። አንተ አሜሪካዊ ነህ። ተማሪ። አንተ ተማሪ ነህ። አስተዋይ። አንተ አስተዋይ ነህ። አስተማሪ። አንተ አስተማሪ ነህ። आुरुनेश कोश आतनेश थी सेथ, थिन्नीश नेश मतफो आतफोनेश از زیخ آنچه زیخ نش از تا ماری آنچه از تا ماری نش ارسو از تا ماری نو تا ماری ارسو ماری نو از تو Irso Astawi no. Ethiopia we. Irso Ethiopia we no. Ezia. Irso Ezia no. America we. Irso America we no. Sao. Irso Sao no. እሱ ተማሪ ነው። ማን? እሱ ማን ነው? አስተዋይ። እሱ አስተዋይ ነው። እዚያ። እሱ እዚያ ነው። ሰው። እሱ ሰው ነው። አስተማሪ። እሱ አስተማሪ ነው። ሩቅ። እሱ ሩቅ ነው። እሷ መጥፎ ናት። እርሷ መጥፎ ነች። ደህና። እሷ ደህና ናት። ارسواد هنانج ازيخ ارسوا زينات ارسوا زينج سيت ارسوا سيتنات نات ارسوا سيت تلك እሷ ትልቅ ናት። እርሷ ትልቅ ነች። አስተማሪ። እሷ አስተማሪ ናት። እርሷ አስተማሪ ነች። ቅርብ። እሷ ቅርብ ናት። እርሷ ቅርብ ነች። እኛ አሜሪካውያን ነን። ኢትዮጵያውያን እኛ ኢትዮጵያውያን ነን። እዚያ እኛ እዚያ ነን። ሰዎች እኛ ሰዎች ነን። ተማሪዎች እኛ ተማሪዎች ነን። እዚህ እኛ እዚህ ነን። አስተዋይ እኛ አስተዋይ ነን። እናንተ አስተማሪዎች ናችሁ። ትንሽ እናንተ ትንሽ ናችሁ። ትልቅ እናንተ ትልቅ ናችሁ። ቅርብ። እናንተ ቅርብ ናችሁ። ተማሪዎች። እናንተ ተማሪዎች ናችሁ። ሩቅ። እናንተ ሩቅ ናችሁ። ሴቶች እናንተ ሴቶች ናችሁ። እነሱ ኢትዮጵያውያን ናቸው። አሜሪካውያን። እነሱ አሜሪካውያን ናቸው። ተማሪዎች። እነሱ ተማሪዎች ናቸው። ሰዎች እነሱ ሰዎች ናቸው። አስተማሪዎች እነሱ አስተማሪዎች ናቸው። ሴቶች እነሱ ሴቶች ናቸው። እዚያ እነሱ እዚያ ናቸው። እርሳቸው አስተዋይ ናቸው። ትልቅ እርሳቸው ትልቅ ናቸው። ሩቅ እርሳቸው ሩቅ ናቸው። ትንሽ እርሳቸው ትንሽ ናቸው። ቅርብ እርሳቸው ቅርብ ናቸው። ማን? እርሳቸው ማን ናቸው? በጣም ጥሩ። እርሳቸው በጣም ጥሩ ናቸው።